ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡት ጉዳዮች መካከል አትሊስት በዛ ሀይ ላይ ወደ 523 የጤና ሴንተሮች ናቸው ኮምፕሊት ዲጅትል ወይም ሆስፒታሎች ደግሞ ወደ 40 እስከ 50 የሚሆኑ ሆስፒታሎች፣ እኛ እንግዲህ አዳፕት ያደረግነው አራት ጤና ሴንተሮች ነው ከ523 ማለት ነው። የሰማናት ዶክተር ቅድስት ተስፋይ ነው። ከሰሞኑ ከሀያ በላይ በካሊፎርኒያ ግዛት ውስጥ ነዋሪ የሆኑ የሕክምና ባለሙያዎች ኢትዮጵያ ውስጥ በነበረው ጦርነት ለወደሙ የጤና ተቋማት የሚሆኑ የሕክምና ቁሳቁሶችን ለመላክ ተረባርበዋል። ዶክተር ቅድስት ከአስተባባሪዎች መካከል አንዷ ናት። የምሽት እንግዳችን ናት። ተር ቴክኖሎጂ ላይ ብዙ መስራት ፈልጋለሁ ከኒውክሊየር ከሮኬት ጋር የተያዙ የፈጠራ ስራዎችን ለመስራት ነው የምፈልገውና ስለዚህ መከላከያ ሚኒስቴርም መከላከያ እንትኖችም ይህን ስራ ይህን አላማይን ለመደገፍ እነሱም ቢደግፉኝ ይላል። አሁን ደግሞ የሰማነው ሳሙኤል ዘካርያስን ነው። ሳሙኤል ከ15 የሚበልጡ ፈጠራዎችን ያበረከተ ወጣት ነው። የሚኖርበትን ማህበረሰብ ለመደገፍ ስለገነባቸው የተወሰኑ ፈጠራዎቹ ቆየት ብሎ ያውጋናል። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩ ይመራዋል። ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናውን ይከውናል። ወደ ቀዳሚው ዝግጅት እንሻገር። ዜና ቪኦኤ ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ ልዩ የወጣቶች መርሃ ግብር ነው። አብራችን ስላላችሁ በእጅጉ እናመሰግናለን። በሰሜን ካሊፎርኒያ የሚገኙ ከ20 በላይ የሚሆኑ የጤና ባለሙያዎች ገንዘብ በማሰባሰብ በሰሜን ኢትዮጵያ ለተጎዱ አራት የጤና ጣቢያዎች ወደ አርባ ኮንቴነር የሚጠጋ ቁሳቁስ ለመላክ ዝግጅታቸውን ጨርሰዋል። ኤደን ገረመው የቡድኑን አስተባባሪ የሆኑትን በሰሜን ካሊፎርኒያ ግዛት የጉበት ንቅለ ተከላ ሐኪም ዶክተር ቅድስት ኪዳኔ ይማምን አነጋግራ ያሰናዳችው ዘገባ ቀጥሎ ይቀርባል። ሄልፐርስ ኢን ኖርዝ ካሊፎርኒያ ወይም በሰሜን ካሊፎርኒያ የሚገኙ በጎ አድራጊዎች ቡድን ወደ ሀያ የሚጠጉ ኮሚቴዎች ና ሌሎች አባላቶች አሉት። ቡድኑ በሰሜን ኢትዮጵያ የተፈጠረው ጦርነት በጤና ስርዓቱ ላይ ያሳደረውን ጫና ለመቀነስ ያለመ ሲሆን በሰሜን ካሊፎርኒያ ካለው የኢትዮጵያ ማህበረሰብ ጋር በመተባበር እየተንቀሳቀሰ መሆኑን የጉበት ንቅለ ተከላ ሐኪም ና የረዥም ጊዜ የበጎ ፍቃድ ልምድ ያላቸው የቡድኑ አስተባባሪ ዶክተር ቅድስት ኪዳኔ ኢማም ይናገራሉ። ይሄ ቡድን የተሰባሰበበት ምክንያት ያው በሲቪል ዋር የተነሳ ሀገራችን ውስጥ ብዙ ውድመት ደርሷል። በተለያዩ አቅጣጫዎች የሄልስ ኬር ፋሲሊቲዎች እና ሆስፒታሎች፣ ክሊኒኮች ኮምፕሊት ጂስትሮ ሆነው ብዙ ሰዎች የሚታከሙበት አተው መድኃኒቶች ጠፍቶ ህጻናቶች፣ እናቶች ብዙ ክራይሲስ ላይ ስለነበሩ እሱን አይተን እኛም የቻልነውን ለሀገራችን መርዳት አለብን በማለት የኢትዮጵያ ኢትዮጵያን የሄልስኬር ፕሮፌሽናል ዶክተሮች፣ ነርሶች፣ የተለያዩ የጤና ባለሙያዎች ከኢትዮጵያ ኮሚኒቲ ጋር አንድ ላይ በመተባበር የሄልስኬር ወርከር ከኢትዮጵያ ኮሚኒቲ ጋር የኢትዮጵያ ኮሚኒቲ ደግሞ የሳን ሆዜ፣ የሳን ፍራንሲስኮ፣ የኦክላንድ፣ ሳን ፍራንሲስኮ፣ ሳክሪመንቶ፣ ሴንትራል ቫሊ ሁሉንም ቀይጦ ኖርዘርን ካሊፎርኒያን አንድ ላይ ዩናይትድ ሆነን የቻነውን ፈንድ ሬዝ በማድረግ ስራዎች አገራችንን እንርዳ በማለት የህልስኬሮችን ሪቢውልድ እና ሪስቶር አዳፕት አርገን ሪቢውልድ እና ሪስቶር እናደርግ በማለት እንግዲህ ተነሳስናል። አንድ ነገር ለመጨመር የሚፈልገው የኢትዮጵያ ኮሚኒቲ ከኛ ግሩፕ አንድ ላይ ከመገናኘታችን በፊት ብዙ ፈንድ ሬዝ እያደረገ ለኢትዮጵያ ብዙ ረድተዋል። እነሱ ኦልሬዲ የሚሰሩ ስራ ነበር። በዚህ በታህሳስ 2014 ዓ ም እንቅስቃሴውን የጀመረው ይህ ቡድን ከጤና ጥበቃ ሚኒስቴር ተመርጠው በተሰጡት በአማራ ክልል በሚገኙ አራት ትላልቅ የጤና ጣቢያዎች ላይ ስራውን ጀምሯል። ሆፍሊ ወደ አንድ ሚሊዮን ዶላር ሬስ እናደርጋለን ብለን ነበር የተነሳ ነው። ያን ያህል ከበር የሚያደረግ ሆስፒታሎች በጣም የተጎዱ አንገብጋቢ እርዳታ የሚያስፈልጋቸውን እራሳችሁ መርጣችሁ ስጡን ብለን ከጤና ጥበቃ ጋር በኮላቦሬት በማድረግ ነው። አራት ሄልዝ ሰንተር ነው የሰጡን። እንግዲህ እስከ የመጨረሻ ዴታ ያለን ምን ያህል ሆስፒታል ነው ሆስፒታሎች ናቸው የተጎዱት፣ ጤና ጣቢያዎች የተጎዱት የሚለውን የጤና ጥበቃ ሚኒስቴር አማካሪ የሆነችውን ዶክተር ማርታ ፕሬዘንቴሽን ሰጥታን ነበር። ወደ ምር ጃንዋሪ ፌብሩዋሪ አካባቢ አትሊስት በዛ ታይም ላይ ወደ አምስት መቶ ሀያ ሶስት የጤና ሰንተሮች ናቸው ኮምፕሊት ዲስትሮይ የሆኑት፣ ሆስፒታሎች ደግሞ ወደ አርባ እስከ ሀምሳ የሚሆኑ ሆስፒታሎች። እኛ እንግዲህ አዳብት ያደረግነው አራት ጤና ሴት ነው ከአምስት መቶ ሀያ ሶስት ማለት ነው። ዛስ ለዛን ዋን ፐርሰንት ከአንድ ፐርሰንት ያነሰ ማለት ነው። እንግዲህ ማግኒቲዩድን ያሳየሽ እኛ አራት አዳብት አድርገን እንረዳለን ብንልም አምስት መቶ ሀያ ሶስት ጤና ጣቢያዎች ናቸው የተጎዱት። በእነሱ ስር ደግሞ የተለያየ ሄልዝ ፖስቶችን ሰፖርት ያደርጋሉ። አሁን ለምሳሌ እኛ አዳብት ያደረግናቸው ሴንተሮች ወደ ኖርስ አማራ ሪጅን ነው። አጌን ራንደምሊ ነው ጤና ጥበቃ መርጦ የሰጠን የተጎዱትን፣ የትም ኦሮሚያም ሆነ አማራም ሪጅን ኤኒዌይ የተጎዱትን ስጡን ብለን አት የተሰጠን ወሌ ጤና ጣቢያ፣ ሰቆጣ ጤና ጣቢያ፣ ጊራና ጤና ጣቢያ እና ብሆሮ ጤና ጣቢያ የሚባሉት ናቸው። እነዚህ በእያንዳንዳቸው ስር ሶስት አራት አምስት ስድስት የሆኑ ጤና ሴንተሮችን ፖስትን ሳፖርት ያደርጋሉ። አራቱ ተደማምረው ወደ ሀያ በላይ የሚሆኑ ህዝብ ፖስት በስራቸው የሚያስተዳድሩ ናቸው። እንግዲህ ኢምፓክቱ ያሳየሽ አራት ቢባልም በየስራቸው ያሉት ደግሞ ጤና ፖስቶች ምን ያህል ሰው ሰርቭ እንደሚያረጉ እና ተደማምሮ ወደ ሶስት መቶ እስከ አምስት መቶ ሺህ የሆኑ ህዝቦችን ሰርቭ የሚያደርጉ ፋሲሊቲዎች ናቸው። ዶክተር ቅድስት ባለፉት አምስት ወራት ውስጥ ቡድኑ ባደረገው እንቅስቃሴ ማሳካት ስለቻላቸው ግቦች እንዲህ ይገልጻሉ። አሁን ያለንበት ደረጃ የሜዲካል ሳፕላይና ኢኩፕመንት የአርባ ፉት ኦሽን የባህር መጫኛ ኮንቴነርን የሚችሉ ሁለት እቃዎች በሰበሰብነው ብር እስካሁን በተደረገው ፈንድሬዘር የሜዲካል ኢኩፕመንትና ሰፕላዮቹን ከዚህ ካለ ኤጀንሲ ጋር ኮላብሬት አድርገን አብረን ሰርተን እነሱ ዶኔት አድርገው እኛ የትራንስፖርቱን ችለን ማለት ነው። ኦልሬዲ ኦርደር ተደርጎ ወደ ኢትዮጵያ ለመላክ እየጠበቀ ነው። በዚህ ወር ማለቂያ ላይ ይላካል ተብሎ ይገመታል። ስለዚህ በግብአት ነው፣ አሁን ብሩን አይደለም ዳይሬክትሊ የሰጠ ነው። ገፋ እንዲል ብዙ ማድረግ እንድንችል ከዚህ ካለ ኤጀንሲ ጋር የሜዲካል ሰፕላይ እና ኪፕመንት ዶኔት የሚያደረጉ ኤጀንሲዎች አሉ። እዚ አንድ ሁለት የታወቁ አንደኛው ሜንሼር የተባለ ነው። ከእነሱ ጋር ተነጋግረን ከኢትዮጵያ ልስቱን አግኝተን የሚያሳልጉን እቃዎች ይሄ ናቸው ብለን እነሱ እሱም ዶኔት ሊያደረጉን እኛ መላኪያውን ልንከፍል ማለት ነው። ፈንድ ሬዝ ባረግ ነው እና እያንዳንዱ ለመላክ ዶር ቱ ዶር ማለት ከዚህ እስከ ሄልስ ሴንተሮቹ ጋር እንዲደርስ ነው እየተነጋገርን ያለ ነው። እያንዳንዱ ኮንቴነር ከሰላሳ ሺህ በላይ ዶላር በላይ ያወጣል። እንግዲህ እሱን ኦልሬዲ ያዘናል። ይሁን እንጂ ይሄ የመጀመሪያው ግብ መሆኑን እና በቀጣይ ደግሞ በሌሎች ዙሮች በአውሮፕላን የሚጓዝ መድኃኒቶች እንዳሉም ዶክተር ቅድስት ጨምረው ያስረዳሉ። የሚቀጥለው ደግሞ ፌዝ የሚሆነው መድኃኒቶች በኦሽን ኮንቴነር ብዙ አይሉም፣ ሊበላሹላሉ እንዳይቆዩ በአየር ነው የሚላከው እና እሱ ደግሞ የኔክስት ስቴፓችን ነው። እንግዲህ እሱ ከደረሰልን መድኃኒቶቹ ከደረሱልን የፌዝ ዋን የሆነው የመጀመሪያው ደረጃ ስራ ይጀመራል ማለት ነው። ይህ ሁሉ ስራ ግን በቀላሉ የተፈጸመ እንዳልሆነና የተለያዩ ተግዳሮቶች እንዳሉ ዶክተር ቅድስት ይገልጻሉ። ፈንድሬዝ አክቲቪቲዎችን እያደረግን ለመቀጠል ነው። እስከ መጨረሻው ደረጃ ስራቸውን አጠናቀው ቋሚ ጤና ሴንተርስ እስኪሆኑ ድረስ የተነሳ ነው። ዶክተር ቅድስት ኪዳኔ ኢማም ይሄ ቡድን በቀጣይ ዙር ለሚደረጉ የመልሶ ማቋቋም ልገሳዎችና ግንባታዎች ከመጪው ዓመት መስከረም በፊት ታላቅ የማሰባሰቢያ መርሃ ግብር በሰሜን ካሊፎርኒያ ለማሰናዳት እየተንቀሳቀሰ መሆኑንም ጨምረው አስታውቋል። በአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለቀደሙ ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤን ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በመቀጠል የምናስተዋውቃችሁ ወጣት ሳሙኤል ዘካርያስ ይባላል። የወላይታ ሶዶ ከተማ ነዋሪ ሲሆን በአንድ የመንግስት ትምህርት ቤት የ11ኛ ክፍል ተማሪ መሆኑንም ይናገራል። የማህበረሰብ ችግር መነሻን ያደረጉ ዕውቅና ያገኘባቸውና የባለቤትነት ሂደት እያለቀላቸው ያሉትን ጨምሮ 17 የፈጠራ ስራዎችን መስራቱን ለጋቢና ቪኦኤ ተናግሯል። ከሳሙኤል ጋር አጭር ቆይታ ያደረገው የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ነው። ሳሙኤል ዘካርያስ ወላይታ ሶዶ ከተማ በሚገኝ የመንግስት ትምህርት ቤት የ11ኛ ክፍል ተማሪ ነው። እስካሁን የማህበረሰቡን ችግር መነሻ ያደረጉ 17 የፈጠራ ስራዎችን መስራቱ ይናገራል። ሳሙኤል በሚኖርበት ከተማ በነበረው የመንገድ ግንባታ ላይ የተመለከተው የግንባታ ማሽን ወደ ፈጠራ ስራ እንዲገባ ምክንያት እንደሆነ ይገልጻል። በወቅቱ ከማሽኑ እንዲርቅ ሲነገረው ፈቃደኛ ባለመሆኑ ሰጣገባ ውስጥ ገብቶ እንደነበር ያስታውሳል። ከአምስት ዓመታት በፊት ከወዳደቁ ቁሳቁሶች የሰራውም የመጀመሪያ ፈጥራው ይኸው እንዳያይ የተከለከለውን አፈር መዛቂያ ማሽን ነበር። ከ17ቱ የፈጠራ ስራዎች ትኩረት ያደረገባቸው የትኞቹ ናቸው? መጀመሪያው ኤክስካቫተር ነው። ከዛ በመቀጠል ላይ የሰራው ደግሞ ሮድ ክሊኒንግ ማሽን ነው። ሮድ ክሊኒንግ ማሽን በጣም እጅግ በጣም ው መንግስት የከተማ ቆሻሻ አወጋገድ ዙሪያ ላይ እጅግ በጣም ነው መንግስት እየሰራ የሚገኘው። ይህንን የመንግስት ሀሳብ ደግሞ ለመደገፍ ይህን ቴክኖሎጂ ልሰራች ያለው የቀሩቱ ቴክኖሎጂዎች ሴኪሪቲ ዶር ሰርች ያለው ዋተር አላርም ሰርች ያለው ውሃ ሲመጣ ለማበር ይህ ራሱ ማህበረሰቡ ዘርፍ ላይ ችግር የሚፈታ ብዬ ያሰብኩት ቴክኖሎጂ ነው። ልክ ውሃ ሲመጣ አሁን ብዙ ጊዜ እንደምናየው ብዙ ጊዜ ሰው በሰልፍ በምናምን ውሃ እየጠበቀ መቼ እንደሚመጣ መቼ እንደሚሄድ አያቅም እና ይህንን ደግሞ የማህበረሰቡን ችግር ለመፍታት ዋተር አላርም ሲስተም ማሽን ሰርቼ ነበር እና ይህ ማሽን ምንድን ነው የሚያደርገው? ውሃ በ24 ሰዓት ውስጥ ከምሽቱ ዘጠኝ ሰዓት ሊመጣ ይችላል፣ ስምንት ሰዓት፣ ሰባት ሰዓት ሊመጣ ይችላል እና ይህ ውሃ ሲመጣ ለሰዎቹ አላርም ያሰማል። ይህ ማለት ቀዱ፣ ንቁ፣ ውሃ መጥቷል እንደማለት ነውና ይህን ቴክኖሎጂ ሰርቼ የተለያዩ ማህበረሰብ ክፍሎች ተጠቃሚ ለማድረግ እየሰራው ነውና ወደፊትም ው እነዚህን ፕሮጀክቶች አሳድቄ የተሻለ ስራ ለመስራት ነው የምፈልገው። የተወሰኑት የፈጠራ ስራዎቹን የተወሰኑ የከተማ ነዋሪዎች የተጠቀመባቸው መሆኑን ገልጿል። ከሰራሁት ው መጀመሪያ የጠቀስኳቸው ኤክስካቫተር፣ ሮድ ክሊኒንግ ማሽን እነዚህ ልክ ምንድነው የሚቃቸው ቀጥታ መንግስት ሳፖርት አድርጎ እነዚህን አባስቶ ቀጥታ ወደ ምርት መቀየር ነው። የቀረው ና ስለዚህ እነዚህን ለማህበረሰቡ ለማድረስ እየተዘጋጀው ነው እና ደግሞ ማህበረሰቡ አንዱ ለአንዱ የተወሰኑ በጣት የሚቆጠሩ ሰዎች የሚጠቀሙት ሲስተም አለ። ይህ ምንድን ነው? ወተር አላርም ሲስተም ነው። ዋ ሲመጣ ው አላርም የሚጮህ ማሽን ያው ሰርቼ አንዳንድ ሰዎች የሚያቁኝ ሰዎች ስለዛ ነገር ጥቅሙን የሚያውቁ ሰዎች እየተጠቀሙት ነው የሚገኙት ና ያው ወደ ማህበረሰቡ ጋር እያደረስኩ ያለው ቴክኖሎጂ ዋተር አላርም ሲስተም ነው። የለም ቢባል እስከ ሀያ አምስት እስከ ሰላሳ ሰው እየተጠቀመ ነው የሚገኘው ና ያው ይህን ማሽን ያው እያዩ አንዱ ያንዱን እያዩ ይህ ማሽን ይጠቅማል እያሉ ልክ ቤታቸው እየወሰድኩ እየገጠምኩ፣ ከዛ ሰዎቹ ያው እየተጠቀሙ ነው ና አገልግሎቱም ደስተኛ ሆኖ እየተጠቀሙ ነው ያሉት። አሁን ደግሞ አንድ ሺህ ኪሎ ሜትር ርቀት የሚሄድ ተተኳሽ ሮኬት መስራቱን ይፋ አድርጓል። ይህንን የተመለከተው የኢንፎርሜሽን መረብ ደህንነት አስተዳደር በኢትዮ ሳይበር ታለንት የፈጠራ ስራዎቹን ወደ ተሻለ ደረጃ እንዲያሳድግ በማዕከሉ እንዲታቀፍ አድርጓል። ሳሙኤል ከሰራቸው የፈጠራ ስራዎች ውስጥ ሁለቱ ተሽከርካሪ ስለመሆናቸውም ገልጧል። ኪሎ ሜትር ሄዶ መምታት የሚችል የ ሮኬት ወይም የሚሳኤል ሙከራ ለማድረግ ሁሉንም ዝግጅቶች አጠናቀቅ ያለው የፈጠራ ስራዎችን የሚሰራባቸውን ቁሳቁሶች የሚያገኙበትም ጠቁሟል። ማቴሪያሎችን ማገኛቸው እንደውም በመጀመሪያ ማመስገን የምፈልገው የወላይታ ሶዶ ዩኒቨርሲቲ ነው። ወላይታ ሶዶ ዩኒቨርሲቲ ከሰራቸው ቴክኖሎጂዎች መካከል ኤክስካቫተር እና ሮድ ክሊኒንግ ማሽን እና አሁን እየሰራው ደግሞ የሚገኘውን ማሽን ሰፖርት እያደረገ ይገኛል። ስለሚያስፈልገው የድጋፍ አይነቶችም ሳሙኤል ተናግሯል። አሁን እኔ መስራት የምፈልገው ምንድን ነው፣ በአገር በቀል እውቀት የማህበረሰቡን ችግር ምን ሊፈታ የሚችሉ ቴክኖሎጂዎችን ሰርቼ ለማባዛት ነው የምፈልገው። ይህን ለሞ ለማድረግ ምን አይነት ድጋፎች ያስፈልጉኛል? አንደኛ ማቴሪያል አንድ ነገር ነው። ማቴሪያል ካለ ደግሞ ይህን ማቴሪያል ማስቀመጥበት ደግሞ ቦታ ያስፈልጋል። ቦታው ደግሞ ቦታ ሲገኝ ደግሞ ቦታው ለምን ያስፈልጋል? ኤሌክትሪክ፣ ቧንቧ ያዩ ነገሮች ያስፈልጋሉ። ና ስለዚህ መንግስት በመጀመሪያነት የቦታ ድጋፍ ቢያደርግልኝ ወጣት ሳሙኤል የወደፊት ራዕዮቹን ጠቁሟል። ዋተር ቴክኖሎጂ ላይ ብዙ መስራት ፈልጋለሁ። ከኒውክለር ከነሮኬት ጋር የተያዙ የፈጠራ ስራዎችን ለመስራት ነው የምፈልገው። ና ስለዚህ መከላከያ ሚኒስቴርም መከላከያ እንትኖችም ይህን ስራ ይህን አላማይን ለመደገፍ እነሱም ቢደግፉኝ ላለው የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዲሬክተር ዶክተር ሹመተ ግዛው ታዳጊው የበለጠ ውጤታማ እንዲሆን አስተዳደሩ አስፈላጊውን ድጋፍ እንደሚያደርግ ገልጧል። በዚህም የአቅም ግንባታ የቁሳቁስና የስልጠና ድጋፍ እንደሚያደርግ የኢንፎርሜሽን መረብ ደኅንነት አስተዳደር ማህበራዊ የትስስር ገጽ አስታውቋል። የማዕከሉ አባል ከሆነ በኋላም በስልክ ለአሜሪካ ድምፅ አስተያየት የሰጠው ሳሙኤል ይደረግልሃል በተባለው ድጋፍ መደሰቱን ገልጧል። ያለኝን የፈጠራ ተስጦ ይበልጥ እንድጠቀምና እንዳወጣው ያግዘኛል ስልም ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘርግዮስ ሐዋሳም። ዮናታን እናመሰግናለን። በመቀጠል ደግሞ ኬኔዲ አባተ የሚያዘጋጅልን ሳምንታዊው የስፖርት መሰናዶ የሚሰማበት ሰዓት ነው። እሱን ሰምንትን እንመለሳለን። ድራማዊ ክስተቶች የታጀበው የእንግሊዝ ፕሪሚየር ሊግ ትናንት በማንቸስተር ሲቲ የበላይነት ፍጻሜውን አግኝቷል። የዋንጫው ባለቤት፣ አራተኛው የቻምፒየንስ ሊግ ተሳታፊ እንዲሁም ሶስተኛው ወራጅ ክለብ ሳይታወቁ እስከ መጨረሻው የዘለቀው ሊጉ ትናንት በፍጻሜው ያስተናገዳቸው የመጨረሻ ጨዋታዎች ልብ አንጠልጣይ ሆነው አልፈዋል። በሜዳው አስቶን ቪላን ያስተናገደው ማንቸስተር ሲቲ ሁለት ለዜሮ ከመመራት ተነስቶ በመጨረሻዎቹ ደቂቃዎች ባስቆጠራቸው ሶስት ጎሎች አሸንፎ የዋንጫው ባለቤት ሆኗል። እስከ መጨረሻው ሲቲን ሲያሳድድ የቆየ ያለው ሊቨርፑልም ተጋጣሚውን ወልቨርሃምፕተንን ሶስት ለአንድ ቢያሸንፍም ውጤቱ ለዋንጫው የፈየደለት ነገር የለም። ከሊቨርፑል ጋር በቆየባቸው ረዥም ዓመታት የፕሪምየር ሊግ ዋንጫን ማንሳት ያልቻለው የክለቡ የቀድሞ ኮከብ ስቴቨን ጄራርድ በቪላ አሰልጣኝነቱ ለሊቨርፑል ትልቅ ውለታ ሊሰራ የሚችልበትን እድል በጥቂት ደቂቃዎች ልዩነት አምክኗል። በጄራርድ የሚመራው አስቶን ቪላ እስከ ሰባ ስድስተኛው ደቂቃ ድረስ ሲቲን ሁለት ለባዶ ሲመራ ቢቆይም ውጤቱን አስጠብቆ መውጣት ግን አልቻለም። በአምስት ዓመታት የኤቲያድ ቆይታ ተከታይ አራት የፕሪሚየር ሊግ ዋንጫዎችን ያሳካው የሲቲ አሰልጣኝ ፔፕ ጋርዲዮላ በሰጠው አስተያየት በዚህ ሀገር ፕሪሚየር ሊግን በአምስት የውድድር ዘመን አራት ጊዜ ስታሸንፍ ተጫዋቾችህ በጣም ልዩ ስለሆኑ ነው ሲል ተጫዋቾቹን አሞካሽቷል። እዚህ ከመጣሁበት ጊዜ ጀምሮ ያሳለፍኩት ምርጡ ድባብ የዛሬው ነው ያለው ጋርዲዮላ ድሉን ነገ በማንቸስተር ጎዳናዎች ላይ በሲጋራና ቢራ አብረን እናከብራለን በማለት ደስታውን ገልጿል። ውጤታችን ከተቀናቃኛችን ጥንካሬ ጋር የተያያዘ ነው እናም ህይወቴ እንደ ሊቨርፑል ያለ ቡድን አይቼ አላውቅም፣ ሲልም ጋርዲዮላ አክሏል። አራተኛ ደረጃን ይዞ በማጠናቀቅ የሻምፒየንስ ሊግ ቦታን ለማግኘት እስከ ቅርብ ሳምንታት ድረስ ቅድመ ግምት አግኝቶ ሲመራ የነበረው አርሰናል በመጨረሻዎቹ ሳምንታት እድሉን ለቶተናም አሳልፎ በመስጠት በመጨረሻው ጨዋታ አሸንፎ የቶተናምን ሽንፈት ቢጠብቅም ፍላጎቱ ሊሰምርለት አልቻለም። ምንም እንኳን አርሰናል ኤቨርተንን በማሸነፍ የመጨረሻ የቤት ስራውን ቢወጣም ቶተናምም ኖርዊችን አሸንፎ የአራተኝነቱን ደረጃ ይዞ አጠናቋል። ከሊጉ ላለመውረድ በሊድስ ዩናይትድና በበርን ላይ መካከል በነበረው መጠባበቅ ደግሞ በአንጻራዊነት የተሻለ ነበረው በርን ላይ በኒውካስል ዩናይትድ ሲሸነፍ ሊድስ ብሬንፎርድን አሸንፎ በሊጉ መቆየት የሚችልበትን ውጤት አስመዝግቧል። በዚህም በርንላይ ከኖርዊችና ዋትፎርድ ቀጥሎ ሶስተኛው ወራጅ ቡድን ሆኗል። በሌላ ዜና እስከ መጨረሻው አጓጉ ሆነ የቀጠለው የጣሊያን ሴሪያ ውድድርም ትናንት ፍጻሜውን ሲያገኝ ሳሱሎን ሶስት ለዜሮ ያሸነፈው ኤሲ ሚላን ከ11 ዓመታት በኋላ ሻምፒዮን ሆኗል። ሚላን ትናንት ያነሳው 19ኛ የሴሪያ ዋንጫውን ነው። ከቀናት በኋላ ለሚጀምረው የአፍሪካ ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድንን የሚወክሉ 28 ተጫዋቾች ተለይተው ጥሪ ቀርቦላቸዋል። ጥሪ ከቀረበላቸው ተጫዋቾች መካከል ግብ ጠባቂዎች ፋሲል ገብረ ሚካኤል ከባህር ዳር ከተማ በረከት አማረ ከኢትዮጵያ ቡና፣ ዳግም ተፈራ ከሐዋሳ ከተማ ና ሲዳብታሙ ከወልቂጤ ከተማ ናቸው። ለተከላካይ መስመር የተመረጡት ደግሞ ሄኖክ አዱኛ፣ ምኞት ደበበ ና ሱሌይማን ሐሚድ ከቅዱስ ጊዮርጊስ፣ አስራት ቱንጆ ከኢትዮጵያ ቡና፣ ረመዳን ሱፍ ከወልቂጤ ከተማ፣ ብርሃኑ በቀለ ከሃዲያ ሆሳዕና፣ ያሬድ ባዬ ከፋሲል ከነማ፣ ጊት ጋትኩት ከሲዳማ ቡና ና ሚሊዮን ሰለሞን ከአዳማ ከተማ ናቸው። አማካይና አጥቂዎች ደግሞ ጋቶች ፓኖም፣ አማኑኤል ገብረ ሚካኤል ና ቸርነት ጉግሳ ከቅዱስ ጊዮርጊስ፣ ሱራፌል ዳኛቸው፣ በዛ በመለዮ ና በረከት ደስታ ከፋሲል ከነማ፣ አማኑኤል ዮሐንስ ና አቡበከር ናስር ከኢትዮጵያ ቡና፣ መስኡድ መሐመድ ከጅማ አባጂፋር፣ ቢንያም በላይ ከመከላከያ፣ ወንድማገኝ ሀይሉ ከሐዋሳ ከተማ፣ ሽመልስ በቀለ ኤልጎናው ከተባለ የግብጽ ክለብ፣ ዳዋው ጤሳ ከአዳማ ከተማ፣ ይገዙ ቦጋለ ከሲዳማ ቡና ና ሀብታሙ ታድሰ ከሀዲያ ሆሳና መሆናቸውን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ብሔራዊ ቡድኑ የምድብ የመጀመሪያና ሁለተኛ ጨዋታውን ግንቦት 25 ና 29 ከማላዊና ግብጽ ጋር በማላዊ ዋና ከተማ ሊሎንግዌ የሚያደርግ ይሆናል። አስር የሰብአዊ መብት ተሟጋች ቡድኖች ለኳታር ስደተኛ ሰራተኞች 440 ሚሊዮን ዶላር የካሳ ክፍያ ጠየቁ። አምነስቲ ኢንተርናሽናል የአውሮፓ እግር ኳስ ደጋፊዎች እና ሌሎች ስምንት የሰብአዊ መብት ተሟጋቾች ለዓለም ዋንጫው ዝግት በግንባታ ስራዎች ላይ በተሰማሩበት ወቅት የሰብአዊ መብት ጥሰት ተፈጽሞባቸዋል የተባሉ በመቶ ሺዎች የሚቆጠሩ የስደተኛ ሰራተኞች ፊፋ ቢያንስ 440 ሚሊዮን ዶላር የካሳ ክፍያ እንዲያዘጋጅ በጋራ ጥያቄ ማቅረባቸው ታውቋል። ገንዘቡ ዋንጫው የሽልማት ገንዘብ ጋር የሚመጣጠን ነው ተብሏል። ጥያቄው የቀረበው ፊፋ በትንሿ የባህረ ሰላጤ አገር ኳታር ለአለም ዋንጫ ዝግጅት በነበረው የመሰረተ ልማት ስራ ላይ የሚሰሩ ሰራተኞችን ብዝበዛ ለመከላከል ዘግቷል የሚለውን ውንጀላ ተከትሎ ነው። የአስር ሰብአዊ መብት ተሟጋች ቡድኖች ጥምረት ለፊፋ ፕሬዚደንት ዣን ኢንፋንቲኖ በላከው ግልጽ ደብዳቤ ፊፋ ከኳታር ጋር በመተባበር የሰራተኞች የመብት ጥሰት ጥያቄዎች መፍትሄ እንዲያገኙ ለማድረግ አጠቃላይ ፕሮግራም ቀርጾ መስራት አለበት ብሏል። ደብዳቤው የኳታር ባለስልጣናት ውድድሩ ለሀገሪቱ ከተሰጠበት አመት እንደ ጎርጎሮሳውያኑ ከ2010 ጀምሮ በሺዎች የሚቆጠሩ የስደተኛ ሰራተኞችን የሞት ምክንያት መመርመር ተስኗቸዋል ይላል። ውድድሩ እንዲካሄድ ብዙ ለለፉ ሰራተኞች ካሳ መክፈል እና እንደዚህ አይነት በደል ዳግም እንዳይከሰት ለማድረግ እርምጃዎችን መውሰድ ፊፋ የሰብአዊ መብቶችን ለማክበር ያለውን ቁርጠኝነት ሊያመለክት ይችላል ሲልም ደብዳቤው ጠቅሷል። ፊፋ በምላሹ የሰራተኞችን መብት ከማስጠበቅ ጋር በተያያዘ ከዚህ በፊት ታይቶ የማይታወቅ የመፍትሄ ሂደትን ተግባራዊ ለማድረግ ከኳታር የዓለም ዋንጫ አዘጋጆች ጋር በመተባበር እየሰራ መሆኑን ገልጿል። ከዓለም ዋንጫው ዝግጅት ጋር በተያያዘ ተደጋጋሚ የሰብአዊ መብት ውንጀላዎች የቀረቡባት ኳታር ውንጀላዎቹ መጋነናቸውንና የሚፈጠሩ የመብት ጥሰት ችግሮችን እየቀረፈች መሄዷን በመግለጽ የሚቀርቡባትን ውንጀላዎች ስታስተባብል ቆይታለች። በመጨረሻም ፊፋ ለወንዶች የዓለም ዋንጫ በታሪክ ለመጀመሪያ ጊዜ ሴት ዳኞችን መረጠ። ለኳታር 2022 የዓለም ዋንጫ ከተመረጡ ዋና ዳኞች ስም ዝርዝር ውስጥ ሶስት ሴት ዳኞች ተካተዋል። በዚህ ታሪካዊ ውሳኔ ፈረንሳዊቷ ስቴፋኒ ፍራፓርት፣ ሩዋንዳዊቷ ሳሊማ ሙካንሳንጋ እና ጃፓናዊቷ ዮሺሚ ያማሺታ በኳታር የዓለም ዋንጫን ከሚመሩ 36 ዳኞች መካከል መመረጣቸውን ፊፋ ሐሙስ ዕለት አስታውቋል። ብራዚላዊቷ ኒውዛ ባክ፣ ሜክሲካዊቷ ካረንዲያዝ መዲና እና ካትሪን ኔስቢት ከዩናይትድ ስቴትስ ደግሞ ፊፋ ከመረጣቸው 69 ረዳት ዳኞች መካከል ተካተዋል። በአጠቃላይ ስድስት ሴት ዳኞች ተመርጠዋል። የፊፋ የዳኝነት ኃላፊ ፔር ሉጂ ኮሊና ስለ ሴት ዳኞች መመረጥ ሲገልጹ ይህ ከበርካታ ዓመታት በፊት ጀምሮ የነበረው ረዥም ሂደት እየተሳካበት ነው ብለዋል። በዚህ ሂደት ፆታ ሳይሆን ለእኛ የሚጠቅመን ጥራት መሆኑን በግልጽ አጽንዖት እንሰጣለን ያሉት ኃላፊው ለወደፊት ለወሳኝ የወንዶች ውድድር ሴት ዳኞችን መምረጥ እንደ መደበኛ ነገር እንጂ እንተለየ ነገር እንደማይቆጠር ተስፋ አድርጋለሁ ሲሉም አክለዋል። ፊፋ ከስድስቱ አጉራዊ ኮንፌዴሬሽኖች ጋር በመተባበር 36 ዋና ዳኞችን፣ 69 ረዳት ዳኞችንና 24 የቪዲዮ ዳኞችን መምረጡን ያስታወቀ ሲሆን ለውድድሩ ዳኝነት ይመረጣል ተብሎ የተጠበቀው ኢትዮጵያዊው ዳኛ በአምላክ ተሰማ ሳይመረጥ ቀርቷል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ቴሌ ዜና አመሰግናለሁ። ለምሽቱ ወደ ያዝንላችሁ የመጨረሻ መሰናዱን እንሻገር። ዓለም አቀፍ የእድገት ግቦችን ለማሳካት ጠቀሜታ ካላቸው ጉዳዮች መካከል አንዱ ተደርጎ በዓለም ጤና ድርጅት ከተጠቀሱት መካከል የአእምሮ ጤናን እውቅና መስጠት በሁሉም አቅጣጫዎች የዜጎችን የአእምሮ ጤና ለማሻሻል እርምጃዎች መረባረብ ነው። ደመሆኑ የአእምሮ ጤና ማለት ምን ማለት ነው? ኢትዮጵያ ውስጥስ የአእምሮ ጤናን በተመለከተ የሚሰሙ የተሳሳቱ ግንዛቤዎችስ ምንድን ናቸው? ምንስ ሊደረግ ይገባል? ከባለሙያ ጋር አጭር ቆይታ አድርገናል። ስሜ ዶክተር አዜባ ሳም ነው ይባላል አሁን ምሰራው በአዲስ አበባ ዩኒቨርሲቲ የሳይኪያትሪ ዲፓርትመንት ላይ በረዳት ፕሮፌሰርነት እና በአእምሮ ሕክምና ስፔሻሊስትነት አገለግላለሁ። ከዚህ ቀደም ደግሞ በደብረ ማርቆስ ዩኒቨርሲቲና በከተማው ባለው ሪፈራል ሆስፒታል ለሶስት አመት ያክል ሰርቻለሁ። ስለጋበዛችሁኝም በጣም አመሰግናለሁ። እኛም በጣም እናመሰግናለን። እንግዲህ ዛሬ እንድንወያይ መረጥ ነው ርዕስ የአእምሮ ጤናን የሚመለከት ነው። የመጀመሪያውን ጥያቄ ላስቀድም። በተለምዶ አንድ ሰው የአእምሮ ጤናው ተዛብቷል የሚባለው ጨርቁን ቀዶ ጎዳና በሚወጣ ጊዜ ነው ይባላል። በስነ ልቦና ሕክምና መስኩ ግን ሰፋ ያለ ትርጉም ያለው ይመስለኛል። የአንድ ሰው የአእምሮ ጤና ተዛብቷል የሚባለው መቼ ነው? እንዳልከው እንግዲህ የአእምሮ ጤናና የአእምሮ ህመም ሲታሰብ ብዙ ጊዜ ጎላ ብሎ የሚታየው አይነት ሁኔታ አለ። ነገር ግን ያው በጣም ብዙ አይነት የአእምሮ ህመም አይነቶች አሉ። በዋናነት አንድ ሰው አእምሮ ህመም አለበት ብለን የምንናገረው ሁለት ምክንያቶችን እናያለን። አንደኛው የቀን ተቀን ህይወት ላይ ያሳድረው ተጽዕኖ ምን ያክል ለው አንድ የስነ ልቦና ችግር ብለን እናያለን። ሁለተኛው ደግሞ ምን ያክል ሰውየውን ረብሾታል፣ ግለሰቧን ረብሿታል የሚለውን እናያለን። ስለዚህ በእነዚህ በሁለት ምክንያቶች በአንዱ ወይም በሌላ ወይም ሁለቱም አንድ ጊዜ በሚሆኑበት ጊዜ የአእምሮ ህመም ሊኖር ይችላል ብለን ምርመራ እናደርጋለን። ይህንን ስን እንግዲህ በብዛት የሚታዩ የአእምሮ ህመም አይነቶች አሉ ከፍተኛ የድብርት ህመም ከፍተኛ የጭንቀት ህመሞች አሉ። ከዛ ደግሞ ትንሽ ከፋ ያሉ ብለን ደግሞ የምንመድባቸው ከበድ ያሉ የአእምሮ ህመሞችም አሉ። ስለዚህ ሁሉንም አይነት ያጠቃልላል ማለት ነው። እንግዲህ ኢትዮጵያ ውስጥ የአእምሮ ጤናን በተመለከተ ትክክለኛ ያልሆኑ ግንዛቤዎች እንዳሉ ይስማል። እርስዎ በስራው ጸባይ እየሰሟቸው ትክክለኛ ያልሆኑና ሊቀረፉ ይገባሉ የሚባሉ አመለካከቶችና ግንዛቤዎች ካሉ የተወሰኑትን ቢጠቅሱልን። አንደኛው ብዛት ያለው አመለካከት ምናልባት ሊጎዳን የሚችለው ብዬ ማስበው አንድ ሰው አእምሮ ህመም ካጋጠመው አይድንም የሚል አይነት አመለካከት አለ ና ነገር ግን ቶሎ ወደ ሕክምና ከተመጣ እንዳልኩትም ደግሞ የተለያየ ደረጃ ያላቸው ህመም አይነቶች ስላሉ ሕክምና ካገኙ የመሻሻል አንዳንዶቹም የመዳን ስላላቸው ሕክምናው እንደ ማንኛውም የሌላው ሕክምና መደረግ የሚችል እንደሆነ መገንዘብ ይኖርብናል። ሌላው በብዛት ያው የአእምሮ ህመሞችን ከመንፈስ ጋር የማያያዝ ነገር አለ። በዛም ምክንያት ብዙ ሰዎች ወደ ሕክምና ከመምጣት ይልቅ ወደ ባህላዊ ወደ ሃይማኖታዊ ሕክምና ቦታዎች ይሄዳሉ። ነገር ግን እነዚህ ነገሮች አቀናሽቶ ማድረግ የሚችል በመሆኑ አንዳንድ ሰዎች ለምሳሌ ጸበል ይሄዱ እና የጸበል ስለሄድኩኝ ሕክምናው ማድረግ አልችልም ይላሉ። ነገር ግን ሁለቱም አብሮ መሄድ የሚቻል እንደሆነ ከዚህም በፊት አይተናል እና ሁለቱን በተጓዳኝ ለማድረግ መሞከር ቢቻል ጥሩ ነው ብዬ አስባለሁ። ሌላው እንግዲህ ያው አይምሮህም አላቸው ተብሎ የሚገመቱ ሰዎች ወይም ደግሞ እንዳላቸው የታወቁ ሰዎች ስራ መስራት የማይችሉ ከማህበረሰብ ጋር መቀላቀል የማይችሉ አድርጎ የያያል ሰው። ነገር ግን ቅድም ካልኩትም ጋር በተያያዘ መልኩ ህክምና ማድረግ ማሻሻል፣ ማዳን የሚቻልበት ሁኔታ ስለ ሰዎች አይምሮ ህክምናቸውንም እያደረጉ ማንኛውም አይነት የማህበራዊ ግንኙነትን ስራን ለማካሄድ የሚችሉበትን አቅም ማስገኘት የሚቻል ይሆናል። እነዚህ ዋና ዋናዎቹ ይመስሉኛል። ጥቂት የማይባሉ ወጣቶች ድብርት፣ የጠበኝነት ስሜት፣ በራስም ሆነ በሌላ ሰው ላይ ጉዳት ለማድረስ መፈለግ አይነት ስሜቶች ውስጥ መኖራቸውን ይነግሩናል፣ ሲናገሩም እንሰማለን። እነዚህ ስሜቶች ከአእምሮ ጤና መታወክ ከአዝማሚያዎች ጋር የሚገናኙ ናቸው ወይ? ራስን መጉዳትን እና ራስን ለማጥፋት መሞከርን ወይም ማሰብን በተመለከተ በአብዛኛው ከአእምሮ የአእምሮ ጤና ችግር ተያይዞ ሊነሳ ይችላል። ያ ሁሉንም ባይ አድማጮችና ተመልካቾቻችን ከጋቢና ቪኦኤ ጋር ናችሁ። አሁን ደግሞ ቀደም ብለን የጀመርነው ቃለ ምልልስ ነገ ተከታዩ ክፍል ይቀርባል። አሁን ግን ለተወሰኑ ደቂቃዎች በሙዚቃ አፍታን ውሰዱ። I'm done. አስተናግዳቸው አቻ መሽው አብታሙ ስየው ነበርኩኝ። ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናው እስካሁን ድረስ ይከውን ነበረ። በነገው ዕለት እንገናኛለን። መልካም ምሽት ይሁንላችሁ።